ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና፣ በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን። እንደምናመሻችሁ። የተከበራችሁ አድማጮች የእሁድ ነሐሴ 3 2007 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍታለን። በምሽቱ መስታወት ፕሮግራም ደግሞ አንድ ነገር በግልጽ ልንገራችሁ። እናንተ የነገ መሪዎች አይደላችሁም፣ እናንተ የዛሬ መሪዎች ናችሁ። የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ናቸው። በዚህ ሳምንት ዋሽንግተን ዲሲ ተሰባስበው የቆዩትን የማንዴላ ዋሽንግተን የአፍሪካ ወጣት መሪዎች ሲሸኙ ካደረጉት ንግግር እየወሰድነው ነው። የዛሬ መስታወት ፕሮግራም ሙሉ ትኩረቱ አድርጎታል። ሁላችንም ከ25 እስከ 35 እድሜ ክልል ውስጥ የነበሩ ወጣቶች ነን። በየሀገራቸው የሚሰሩት እንደ እኔ አይነት ሴት ማለትም፣ ሁሉም የጀመሯቸው ነገሮች እኔም የጀመርኳቸው ና ለወደፊት ቢሄዱልኝ ባስኬድ ብዬ ማስባቸውን ነገሮች በተለያየ ዘርፍ የጀመሩ ሰዎች ናቸው ና ተግባራዊ እውቀትን ቀስም ያለው በዛም በጣም ደስ ብሎኛል። ከፍተኛ ተሞክሮ ነው እዚህ ያገኘው። ስለ አካል ጉዳተኞች እዚህ ሁሉም ነገር ምቹ ነው እና ይሄን ነገር ወደ ሀገሬ ወስጄ ሌሎች አካል ጉዳተኞችን እኔም ጨምሬ የዚህ ተሳታፊ የምንሆንበትን መንገድ ተግባራዊ ለማድረግ በጣም ጓጉቻለሁ። ከማንዴላ ዋሽንግተን ፌሎሺፕ ኢትዮጵያውያን ተሳታፊዎች መካከል ዛሬ ጥቂቶቹን እናስተዋውቃችኋለን። ሄኖክ ሰማግዜር እረፍት ላይ ነው። የዛሬውን መስተንግዶ ያስኩት ቆንጅት ታየነኝ። ፕሮግራማችን ፕሮግራማችንን ንጉሱ ታምሬ ይመራል። የዓለም ዜናውን እናስቀድም። ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተነኝ። ቴክኒሻኑ ጀስቲን ትዋይት በስቱዲዮ አብሮን ይገኛል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ትናንትናና ዛሬ ያካሄደውን ልዩና አስቸኳይ ሲል የጠራውን ጉባኤውን አጠናቀቀ። የመድረክን የጉባኤ ሂደት የተከታተለው መለስካቸው አምሃን መስመር ላይ ይዤዋለሁ። ዝርዝሩ ይነግረናል። እንደምናመሸህ መለስካቸው እንዴት አመሸህ ሰለሞን። እግዚአብሔር ይመስገን። እስቲ ወደ አነሳ ነው የመድረክ ጉባኤ ጉዳይ እንግባና በምን ሁኔታ ተካሄደ? እንዴት ተጠናቀቀ? ጉባኤው እንግዲህ ትናንትና ተጀምሮ ለሁለት ቀናት ነበር የሚካሄደው። ዛሬ ተጠናቋል እና ትናንትና ሲከፈት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ አንድ አዲስ ነገር ነግረው ነበረ ይሄው ምንድን ነው ኢህአዴግ ዘግቻለሁ ብሎ የሚያምነውን የዴሞክራሲ ህዋ እንከፍተዋለን ብሎ ነበረ እናሰማ እስቲ ቀንጨብ አርገን እንደዚህ ነበር ያሉት በኢህአዴግ ስሌት በር ተዘግቷል ምርጫ ማለት እንፋይዳ ያለው እና ድራማ ነው ያንን ሰብረን እንዴት ነው የምንወጣው የምለው መላመሻት ከዚህ ጉባኤ የበላይ አካል የለም ይሄ ጉባኤ ነው የሚወስነውና ለስራ አስፈጻሚው መመራር ሰጥቶ በዚህ አታግሉን ወይም ሌላ መማራጭ ካለ የሚወስነው እና በዚህ ጉባኤው እንግዲህ ዛሬ በዚሁ መንፈስ ቀጥሎ አስራ ሶስት አቋሞች የያዘ መግለጫ ወጥቷል። ከነዚያ መካከል ዘንድሮ የተካሄደው አገር አቀፍ ምርጫ የዴሞክራሲያዊና ና ህገ መንግስቱን የጣሰ ስለሆነ መድረክ የምርጫውን ሂደትም ሆነ ውጤቱን እንደማይቀበለው ገልጿል። ሌላው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በኢትዮጵያ ባደረጉት ጉብኝት ወቅት በሰጡት ጋዜጣዊ መግለጫ ላይ ኢህአዴግ ራሱን እንክንልሽ አድርጎ ባቀረበው ገለጻ ላይ ተመስርተው ይላል ኢህአዴግን በዴሞክራሲያዊ ምርጫ የተመረጠ መንግስት ነው ብለው ያሉት የተሳሳተና አምባገነኖችን ያበረታታ ሊሆን ችሏል ብለዋል። እና ጉባኤው በዚህ አባባላቸው ማዘኑም በግልጽ ለጋቤ ለኤምባሲ እንደሚደርስም አሳውቋል። ኢህአዴግ መንግስት ሁሉንም የመቆጣጠር አባዜ ይዞታል እና ለሀገራችን ሰላም መስፈንም ጠንቅ እየሆነ ነው የሚል ሌላ ነጥብ አለው። በህገ መንግስቱ በተደነገገው መሰረት ዜጎች የፈለጉትን ሃይማኖት ያለመንግስት ጣልቃ ገብነት የመከተል መብት አላቸው። በአሁኑ ወቅት የኢህአዴግ አገዛዝ ሃይማኖትን የፖለቲካ መሳሪያ ለማድረግ ጣልቃ መግባቱ በግልጽ እየታየ ነው። በዚህ አድራጎቱ በቅርቡ የሙስሊም ማህበረሰብ መፍትሔ አፈላላጊ ኮሚቴ አባላት ምዕመናኑን በመወከል በሰላማዊ አግባብ ላቀረቡት ህጋዊ ጥያቄ በአሸባሪነት ተወንጅለው ከሰባት እስከ ሁለት ዓመት እስራት ተፈርዶባቸዋል። ይህኑ ኢፍትሐዊ የሆነ አድራጎት ጉባኤው በጥብቅ ያወግዛል የሚልና ሌሎችም አሉ። እንግዲህ በነገው ዕለት ይህን ነው የጉባኤው መግለጫ ዝርዝር አድርገን እንመለስበታል። የሚል ተስፋ አለኝ። ሰለሞን፣ አመሰግናለሁ። መለስካቸው ደህናምሽ አድማጮች። መለስካቸው ዝርዝር ዘገባውን በነገው ስርጭቶቻችን ይዞ ይመለሳል። እንዳለው የኢራኑ የበላይ መሪ አያቶላ አሊ ኻሜኔ ባወጡት የትዊተር መልእክት ላይ የዩናይትድ ስቴትስ ፕሬዚደንት ራሳቸው ላይ ሽጉጥ ደግነው የማሳየታቸውን ቁም ነገር ዛሬ ሲኤንኤን ከሚባለው የዜና አውታር ጋር ባደረጉት ቃለ ምልልስ ፕሬዚደንት ባራክ ኦባማ አጣጥለውታል። ሀያላን ለስላቅ መልስ አይሰጡም፣ ይልቅ ብሔራዊ ደህንነታችንን፣ የአጋሮቻችንና የወዳጆቻችንን ደህንነት ማስጠበቅ የምንችለው እንዴት ነው በሚል ሐሳብ ላይ ነው የምናተኩረው ብለዋል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ የሀገራቸውን ሙስናን ለመዋጋት በጀመሩት ተከታታይ የለውጥ ጥረት የምክትል ፕሬዚደንትና የምክትል ጠቅላይ ሚኒስትር ቦታዎች ሁሉ እንዲሰረዙ ሀሳብ አቅርበዋል። በእቅዱ መሰረት የቀድሞ ጠቅላይ ሚኒስትር ኑሪ አል ማሊኪ የያዙትን ጨምሮ ሶስት የምክትል ፕሬዚደንቶች ቢሮዎች ከመንግስታዊ መዋቅሩ የሚሰረዙ ሲሆን ባለስልጣናትን ለመሰየም የተደነገጉ የፓርቲና የሃይማኖት ቦታዎችም እንደሚፋቁ ተጠቁመዋል። ሀሳቡን ካቢኔው አጽድቆታል። ፓርላማው ተግባራዊ እንዲሆን ማጽደቅ ይጠበቅበታል። እስራኤል በዮርዳኖስ ወንዝ ምዕራባዊ ዳርቻ ሰፈራዎች ላይ ለተፈጸመ የሁከት አድራጎት ተጠያቂ ናቸው የተባሉ ጽንፈኛ አይሁድ ተጠርጣሪዎችን ዛሬ በቁጥጥር ስር አውላለች። ሁለቱን ለስድስት ወራት ያለ ክስ በሚያስችል ሁኔታ ነው ያሰረችው። አፍጋኒስታን ውስጥ ዋና ከተማይቱ ካቡል ውስጥና ከካቡል ውጭም በተከታታይ ለተካሄዱ የቦምብ ጥቃቶች ታሊባን ዛሬ ኃላፊነት ወስዷል። ሃምሳ ሰው ተገድሏል በሁለቱ በእነዚህ ጥቃቶች። በሁለተኛው የዓለም ጦርነት ወቅት ዩናይትድ ስቴትስ ሂሮሽማና ናጋሳኪ ላይ የጣለችውን አቶሚክ ቦምብ ሰባኛ ዓመት ጃፓን ስትዘክር የሮማው ሊቀጳጳስ አቡነ ፍራንሲስ በመካከላቸው ተገኝተዋል። አቡኑ ዛሬ ከናጋሳኪ ባስተላለፉት መልእክት ዓለም ኒውክሌር የጦር መሳሪያዎችን ሁሉ እንዲከለክል ጥሪ አሰምተዋል። የዜናው ሰዓት አብቅቷል። ለመስታወት ዝግጅት ወደ ቆንጅት ልመልሳችሁ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል። በየሁለት ሳምንቱ እሁድ የሚቀርበውን መስታወት ፕሮግራም ይዘን ቀርበናል። አስተናጋጃችሁ ቆንጂት ታዬ ነኝ። ቀደም ሲል እንዳልኩት ሄኖክ ሰማ እግዜር ረፍት ላይ ነው ያለው። በዚህ ሳምንት ዋሽንግተን ዲሲ የአፍሪካን ወጣት መሪዎች ስታስተናግድ ቆይታለች። በከተማዋ ከሚገኙ ታዋቂ ሆቴሎች አንዱ የሆነ ኦምኒ ሾራም ሆቴል የአህጉረ አፍሪካ ብሩህ ተስፋ መገለጫ በሆኑ ሴቶችና ወንዶች የአፍሪካ ወጣቶች አእምሮ ደምቆ ሳምንቱን አሳልፏል የዛሬ መስተዋት ሙሉ ትኩረቱ አድርጎታል በዚህ ሙዚቃ እንሻገር አፍሪካዬ በቴዲ አፍሮ ነበር። የተከበራችሁ አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የምታደምጡት የመስተዋት ዝግጅትን ነው። አብራችሁን ቆዩ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ የአፍሪካ ወጣት መሪዎች ጅማሮን የማንዴላ ዋሽንግተን ፌሎሺፕ የዚህ ዓመት መርሃ ግብር ስብሰባ ረቡዕ ዕለት በዘጉበት ንግግራቸው እናንት የነገ ሳይሆን የዛሬ መሪዎች ናችሁ ብለዋቸዋል። ሶሎሞን አባተ በመዝጊያው ስነ ስርዓት ላይ ተገኝቶ ያጠናቀረውን እናሰማችሁና ከኢትዮጵያ ከመጡት የማንዴላ ዋሽንግተን ፌሎሺፕ ተሳታፊዎች ጋር ያደረግነውንም ውይይት ቀጥለን እናቀርብላችኋለን። አብራችሁን ቆዩ። ፕሬዚደንት ባራክ ኦባማ የዛሬ ሦስት ዓመት ያስጀመሩት መርሃ ግብር ነው የአፍሪካ ወጣት መሪዎች ጅማሮ፣ ወይም በእንግሊዝኛ ስሙ ምህጻር ያሊ እየተባለ ይጠራል። በዚህ መርሃ ግብር የሚታቀፉ በተለያዩ ዘርፎች የተሰማሩ የአፍሪካ ወጣቶች ወደ ዩናይትድ ስቴትስ እየዘለቁ በተለያዩ የትምህርት ተቋማት የመንግሥት የሕዝብና የግል መስሪያ ቤቶችና ንግዶች እንደዚሁም መደበኛ ዜጎች መኖሪያ አካባቢዎች እየተገኙ የአሜሪካን ሕይወት ልምድ ይቀስማሉ። አምስት መቶ ወጣት አፍሪካውያን መሪዎች የተሳተፉበት በማንዴላ ዋሽንግተን የተሰየመው ይህ የግንኙነት መርሃ ግብር ሁለተኛው ዙር ላለፉት ስድስት ሳምንታት ሲካሄድ ቆይቶ የማጠቃለያ ጉባኤውን ካለፈው ሰኞ እስከ ትናንት ረቡዕ በነበሩት ሶስት ቀናት ማጥፋት ተካሂዷል። በፕሬዚደንት ባራክ ኦባማ የተከፈተው ስብሰባ በመጪው የአፍሪቃ ትውልድ ላይ አቅምን ሁሉ የማዋልን አስፈላጊነት የዳሰሰ፣ የተወካዮች ምክር ቤት እና የሕግ መወሰኛ ምክር ቤቱ አባላት የተገኙበት ልምዳቸውን ያካፈሉበት፣ ከፕሬዚደንቱ ጋርም ውይይት የተካሄደባቸውን መድረኮች አስተናግዷል። ተሳታፊዎቹ በሦስቱ ቀናት ስብሰባቸው በቡድኖችና በአህጉራዊ አካባቢዎችም እየተከፋፈሉ በመንግሥት አስተዳደር ውስጥ የተጠያቂነትና የግልጽነት አስፈላጊነት፣ የሰብአዊ መብቶች ጥበቃ፣ ሥራ ፈጠራን በመደገፍ የምጣኔ ሀብት እድሎችን ማስፋት በሚሉ ርዕሶች ላይ ሰፋፊ ውይይቶች፣ የሐሳብና የልምድ ልውውጦች ተካሂደዋል። የግሉ ዘርፍ አባላትና መንግሥታዊ ያልሆኑ ተቋማት ኤክስፖ ከፍተው ራሳቸውን ከወጣቶቹ የአፍሪካ መሪዎች ጋር አስተዋውቀዋል። የዘንድሮው መርሃ ግብር ሲጠናቀቅ በተሳታፊዎቹ መ ል ከተገኙ የዩናይትድ ስቴትስ መንግሥት ከፍተኛ ባለሥልጣናት መካከል የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ የማነቃቂያና የራሳቸውንም ልምድ ያካፈሉበትን ንግግር አድርገዋል። እናንተ የመላ አፍሪካን ኃይል፣ የወደፊት ብሩህ ተስፋ፣ ጥንካሬ እና እጣ ፈንታንም ነው የምትወክሉ ሚኒስትር ሊንዳ ቶማስ ግሪንፊልድ ከወጣቶቹ መሪዎች ከያሌ ተሳታፊዎች ጋር ሲነጋገሩና መልእክቶቻቸውን ሲያስተላልፉ የነበሩት እንደ ጓደኛ፣ እንደ ቅርብ ወዳጅ እንጂ እንደ አንድ የአሜሪካ ከፍተኛ ባለሥልጣን አልነበረም። ወጣቶቹ ባላቸው ተሰጥኦ በየዕለቱ ሲያሳዩቸው በነበሩ ተግባሮቻቸው ይበልጥ እያስደነቋቸው እንደሚሄዱ ይነግሯቸው ነበር። ቀልድም እየደባለቁ ይናገሩ ነበር። እነዚህ ወጣቶች የሚሳተፉበት መርሃ ግብር በኔልሰን ማንዴላ መሰየሙ ታላቅ ምሳሌነት ያለው መሆኑን ጠቁመው ከማንዴ ማንዴላ ጋር ስለተገናኙበት ሁኔታ ተናግረዋል። ማንዴላ ከእስር ሲወጡ እርሳቸው ወደ ፓኪስታን ከፍተኛ ዲፕሎማት ተደርገው እንደነበርና ፓኪስታን ውስጥ አንዲት ጥቁር ከፍተኛ ዲፕሎማት ሆና መሾሟን ለመቀበል ያዳግታቸው እንደነበረ ባለሥልጣናቱ ብዙ ጊዜም ይህንን ለሀገሪቱ ባለሥልጣናት ማስታወስ እንደነበረባቸው አስታውሰዋል። ይህ ታዲያ ማንዴላ ለሕዝባቸው ዓለም ስላደረገው ትግል ምስጋና ለማቅረብ ከሀገር ሀገር ይዞሩ ነበርና እርሳቸው ወዳሉባት ፓኪስታንም ጎራ ያሉ ጊዜ እጅግ በርካታ ቁጥር በተሰበሰበበት አዳራሽ ሊንዳ ቶማስ ግሪንፊልድን አዘጋጆቹ ወስደው ከፊት እንዳስቀመጧቸው፣ ማንዴላም ከመድረኩ ወርደው እያንዳንዱን ሰው ሲጨብጡ እርሳቸውንም መንግሥታቸው ስላደረገው አመስግነው እንደጨበጧቸው ተናገሩ። ከዛን ጊዜ ጀምሮ ታዲያ እጅን ታጥቤ አላውቅም አሉ። ቶማስ ግሪንፊልድ የእጃቸው ልስላሴ የማንዴላ እስከ ዛሬ ይሰማኛል አሉ። ማንዴላ እስከ ዛሬ ይሰሙናል፣ አብረውንም አሉ ብለዋል። የማንዴላ የጥንካሬ ውርስ ጥቅም ለመላው ዓለም እንደሆነ የተናገሩት ግሪንፊልድ ወጣቶቹ የተሳተፉበት መርሃ ግብር ያንን የማንዴላ ውርስ እንደሚያቀዳጃቸው አመልክተዋል። እናንተ የዚያ ውርስ አካል ናችሁ። ሁላችንም የዚያ ውርስ አካላት ነን። ያንን ውርስ ኖረነዋል። ይህ መርሃ ግብር ለምን እንዲህ አይነት ኃይለኛ ስም እንደያዘና እናንተም የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች እንደሆናችሁ ምክንያት አለው። ምክንያቱም በተከታታይ እያስደነቃችሁን እንዳላችሁ ናችሁ። እናንተ የማንዴላ ዋሽንግተን ፌሎ ናችሁና ይህንን ስም በክብር ከፍ አድርጋችሁ ልትጠሩበትና ልትይዙት ይገባችኋል። በዚህ የያሊ መድረክ ላይ ወጣቶቹ ለፕሬዚደንቱ ያቀርቧቸው የነበሩ ጥያቄዎች እንዳስደነቋቸው እርሳቸው በእነርሱ ዕድሜ እንዲህ አይነት ጠንካራ ጥያቄዎችን አንስተው የአሜሪካን ፕሬዚደንት ለመጠየቅ እድሉ እንዳልነበራቸው ወጣቶቹ ያንን ያደረጉት መሪዎች በመሆናቸውና መሪ ደግሞ ደፋር በመሆኑ እንደነበር ተናግረዋል ሊንዳ ቶማስ ግሪንፊልድ በዚህ መርሃ ግብር ወቅት አርባ የሚሆኑ ተሳታፊዎችን የንግድ እቅዶች ማየታቸውንና ወጣቶቹን ማግኘታቸውን ወጣቶቹ ተወዳድረው ማሸነፋቸውንና ለመንቀሳቀሻም ከአሜሪካ አፍሪካ የልማት ፋውንዴሽን እያንዳንዳቸው የ25 ዶላር ሽልማ ሽልማት ማግኘታቸውን አመልክተዋል። እነዚህ ከአህጉሪቱ 22 ሀገሮች የወጡ የንግዱ ሐሳብ አፍላቂዎች ከትምህርት እስከ ታዳሽ ኤነርጂ፣ የሸክላ ሥራ፣ የንግድ ክህሎት ያሉትን አካባቢዎች የሸፈኑ መሆናቸውንም ተናግረዋል። ሚኒስትሯ ወደ አፍሪቃ ተጉዘውም በተሰጣቸው ጥሪት ያደረጉትን እንደሚያዩላቸው ቃል ገብተዋል። ያሊ ለወጣቶቹ ከሚያስገኘው ጥቅሞች መካከል ግንኙነት መሆኑንም ጠቁመዋል። እዚህ የምታደርጓቸው ግንኙነቶች፣ የምትፈጥሩት መረብ አፍሪካን ወደፊት ያስፈነጥራታል። ወጣቶቹ በብዙ መረጃ መታጠቃቸውን የጠቆሙት ሊንዳ ቶማስ ግሪንፊልድ ለመሆኑ ያሊ ለወጣቶቹ የሰጣቸው ምንድን ነው ተናግረዋል። ያሊ ያደረገው ምንድን ነው? ተጨማሪ ዘዴዎችን አስታጥቋችኋል። ክህሎቶቻችሁን ማድረቅ እንድትችሉ ለማኅበረሰቦቻችሁም አስተዋጽኦአችሁን ማበርከታችሁን እንድትቀጥሉ የሚያስችሏችሁን ተጨማሪ አቅምና ሀብት ሰጥቷችኋል። ፕሬዚደንት ኦባማ አዲስ አበባ በነበሩ ጊዜ ከተናገሩት ቀንጭበው ለወጣቶቹ የአፍሪቃ መሪዎች አካፍለዋል። ፕሬዚደንቱ አፍሪካ የነበሩ ጊዜ ወጣቶቹ አሜሪካ ነበሩ። ፕሬዚደንቱ ያሉት ምንድን ነው? አዲስ ኃይል፣ አዳዲስ ሀሳቦች ያሏቸው ወጣቶች ይመሩ ዘንድ እድሉ ሊሰጣቸው ይገባል ነው ያሉት። ንግድም ስሩ አሉ ረዳት ሚኒስትሯ፣ በመንግሥት መስሪያ ቤቶችም በሕዝባዊ ተቋማትም ወይም በፖለቲካው መድረክ ስሩ። ይህ የፕሬዚደንቱ አባባል እርግጥና እውነት ነው። እናም አሉ ግሪንፊልድ አንድ ነገር በግልጽ ልንገራችሁ፣ እናንተ የነገ መሪዎች አይደላችሁም፣ እናንተ የዛሬ መሪዎች ናችሁ። እናም በየሚሰማሩበት መስክ ሁሉ ወጣቶቹ ሐሳብ አፍላቂ፣ ፋና ወጊና መሪ እንዲሆኑ እንደሚጠብቁባቸው ሚስ ግሪንፊልድ ወጣቶቹን አሳስበዋል። በዚሁ የመዝጊያው ሥነ ሥርዓት መድረክ ላይ ከኔልሰን ማንዴላ ጋር በቅርብ የሰሩት በቅርብ የሚያውቋቸውና ያወያዩቸውም የነበሩ የዛሬ የውጭ ጉዳይ መስሪያ ቤቱ የሕዝብ ዲፕሎማሲ ረዳት ሚኒስትር ሪቻርድ ስቴንገል እጅግ አነቃቂ ንግግር አድርገዋል። ከማንዴላ ጥንካሬዎች መካከል ጊዜ ሲለወጥ እውነት ሲቀየር ማንዴላም አስተሳሰባቸው ሰዎቻቸውንም መለወጥና ከጊዜው ገዢ እውነት ጋር ማስተካከል የሚችሉ ሰው መሆናቸውን በማስረጃ አስታውሰዋል። በመርሃ ግብሩ ላይ በኔልሰን ማንዴላ ሕይወት ላይ ያተኮሩ ጥናታዊ ፊልሞች ታይተዋል። በዘንድሮው የያሊ ዝግጅት ላይ በተለያዩ ዘርፎች የተሰማሩ 12 ኢትዮጵያውያን ተሳትፈዋል። Land of Africa, a beautiful people united in a rainbow color, a people with a culture that never grows weary. በዘንድሮ የፕሬዝደንት ኦባማ የአፍሪካ ወጣት መሪዎች የያሊ የማንዴላ ዋሽንግተን ፌሎሺፕ የኢትዮጵያ ተሳታፊዎችን ካነጋግረናል፣ አንዷ በአሜሪካ ለአካል ጉዳተኞች እጅግ የተመቻቸ ሁኔታ መኖሩን በቆይታዬ ልረዳችያለሁ ብላለች። ወጣቷ ማየት የተሳናት ነች። ይህ ለእኛ ሀገር አካል ጉዳተኞችም እውን እንዲሆን መስራት አላማዬ አድርጌ ይዣለሁ ብላለች። ቀደም ብሎ የሰማናቸው ለአፍሪካውያኑ ወጣቶች የመሰናበቻ ንግግር አድርገው የሸኟቸው ረዳት የውጭ ጉዳይ ሚኒስትሯ ሊንዳ ቶማስ ግሪንፊልድ ሀገር በሆነችው በሉዊዚያና ነው ስልጠና ስትከታተል የቆየችው ወጣቷ ራሷን አስተዋውቃት ጀምራለች። ስሜ ሀና በቀለ ይባላል። ከኢትዮጵያ ነው የመጣሁት። አይነ ስውር ነኝ። በዚህ በማንዴላ ዋሽንግተን ፌሎሺፕ ለወጣት አፍሪካውያን በተዘጋጀው ፕሮግራም ላይ ለመሳተፍ ነው ወደ አሜሪካ የመጣሁት። ኢትዮጵያ ውስጥ በአንድ የአካል ጉዳተኞች ህብረት በስራ አስኪያጅነት አገለግላለሁኝ። በሌሎች የሴት አካል ጉዳተኞች ማህበር ውስጥ የቦርድ ምክትል ስራ አስኪያጆኝ አገለግላለሁኝ። በሌሎች ሁለት የሴት አካል ጉዳተኞች ድርጅቶች ውስጥ ደግሞ በጠቅላላ ጉባኤ ፕሬዚዳንትነት አገለግላለሁ። ከዚህ በተጨማሪ ለአይነ ምሁራን በተለያየ ዩኒቨርሲቲ ውስጥ እንዲሁም ደግሞ በሃይስኩል ደረጃ ለሚማሩ አይነ ስውራን ተማሪዎች የኮምፒውተር ስልጠና ሰጣለሁኝ። ብዙ ስራ ነው የምትሰሪው። አ እና የት ነው የስድስት ሳምንት ስልጠናውን ስትከታተል የነበረው? የስድስት ሳምንት ስልጠናውን ስትከታተል የነበረው ኒውኦርሌንስ ከተማ ውስጥ በሚገኝ ቱሌን ዩኒቨርሲቲ በሚባል ትልቅ ዩኒቨርሲቲ ውስጥ ነው። good afternoon, everybody. how y'all doing? any of you who were in new orleans? <laughs> well, i'm from louisiana, so... I know what a good time you had in Louisiana, but I know that all of you had a great time. It's just that the food in Louisiana is so much better than all those other places you're at. <laughs> በጣም በጣም ኒው ኦርሊንስ በጣም የምትመች ከተማ ነች። ብዙ ነገር ያየንባት ነው። ሰዎቹ በጣም ማህበራዊ ህይወትን የሚያውቁ ናቸው። እኔ ከጠበቅኩት በላይ ነው አሜሪካን በማህበራዊ ህይወት ያገኘሁት። ምክንያቱም የግል ህይወት ነው የሚያዘወትሩት ይባል ነበር። ነገር ግን እኔ ያየሁት የተለየ ነገር ነው። ሰው ይወዳሉ። ኒው ኦርሊንስ በጣም ሙዚቃ የሚወድ ህዝብ ያለባት ምግቦቿ ጥሩ የሆኑ በጣም ደስ የምትል ታሪካዊ ከተማ ነች። የወደድሽው ይመስላል። ምን ምን ስልጠናዎችን እና ተሞክሮዎችን ቀሰብሽ በቆይታል? የተለያዩ ኮርሶችን ወስደናል እንደ ሬጉላር ተማሪ በመሳተፍ ከነዚህም መካከል የአመራር ስልጠናዎችን ወስደናል። በተለይም ደግሞ የተለያዩ ቦታዎችን ድርጅቶችን በመጎብኘት ተግባራዊ የሆነ ስልጠና እንድናገኝ አድርጎናል። በተለይ ደግሞ እኔ አካል ጉዳተኞች ላይ እንደ መስራቴ ማግኘት የምፈልገው እውቀት አሜሪካ እንዴት ነች ለአካል ጉዳተኞች የሚለውን ነበር። በዚህ መሰረት አንድ የአካል ጉዳተኞች ድርጅት ውስጥ ተግባራዊ እውቀት እንቀስም ያለው በዛም በጣም ደስ ብሎኛል። ለአካል ጉዳተኞች እዚህ ሁሉም ነገር ምቹ ነው እና ይሄን ነገር ወደ ሀገሬ ወስጄ ሌሎች አካል ጉዳተኞችን እኔም ጨምሬ የዚህ ተሳታፊ የምንሆንበትን መንገድ ተግባራዊ ለማድረግ በጣም ጓጉቻለሁኝ። ይህንን ራዕይ ይዘሻል ያገኘሹን ተመክሮ በማህበረሰብ ውስጥ እየተዘዋወርሽ ክፍል ውስጥም ያገኘሽውን ተሞክሮ እንዴት በስራ ልታዩ ታስቢያለሽ? ስትመለሽ። ወደ ሀገሬ ስመለስ ብዙ እቅዶች አሉኝ። የመጀመሪያው የተለያዩ ድርጅቶችን የወከለ ህብረት ውስጥ ስለሆነ የምሰራው ለእነዚህ የህብረት አባል ድርጅቶች ያገኘሁትን እውቀት እንዲሁም ደግሞ ተሞክሮ ለማካፈል ከፍተኛ ፍላጎት አለኝ። በተለያየ ትምህርት ቤት ውስጥ የሚማሩ ወጣት አካል ጉዳተኞችን በመሰብሰብ በፈቃደኝነት የተለያዩ ስልጠናዎችን ለመስጠትና ብቁ ዜጎች እንዲሆኑ ስለ መብታቸው ራሳቸው እንዲናገሩ የሚያስችል እውቀትን ከሌሎች ጓደኞቼን በማስተባበር ስልጠና ለመስጠት በፈቃደኝነት ዝግጁ ነኝ። እንዲሁም ደግሞ ወደፊት የራሴን ድርጅት በመመስረት ሴት አካል ጉዳተኞች ላይ በተለይም ደግሞ ልጆች ላይ የትምህርት ሁኔታቸውን በመከታተል ከተለያዩ ማህበራዊ፣ ጾታዊ እንዲሁም ደግሞ ከሚደርስባቸው ሌሎች ጥቃቶች ራሳቸውን በብቃት እንዲከላከሉ የማድረግ እቅድ አለኝ። ሃና እንግዲህ፣ ፕሬዚደንት ኦባማም ዛሬ ደግሞ የመጨረሻውን ስንብት ያደረጉላችሁ ረዳት የውጭ ጉዳይ ሚኒስትሯ ከፍተኛ ጥሪ ነው ያደረጉላችሁ። እናንተ የነገ መሪዎች አይደላችሁም፣ የዛሬ መሪዎች ናችሁ ነው ያሏችሁ። ሌሎቹም ከእናንተ ተከትለው የሚመጡትን የሚያድጉትን ልጆች የመምራት ኃላፊነት አለባችሁ፣ እናግዛችኋለን፣ ሂዱና ስሩ ብለዋችኋል። ይህንን ጥሪ እንዴት ነው ተግባራዊ የምታደርጊው? መጀመሪያው የዚህ ፕሮግራም ዓላማ እኔ በጣም ደስ ያለኝ ነገር በአፍሪካ ትልቅ መሪ በ ፕሬዚደንት በነበሩት የሳውዝ አፍሪካ ፕሬዚደንት በነበሩት በማሰስም በመመስረቱ የመጀመሪያ ትልቅ እኔ ሞቲቬት የሚያደርገኝ ነገር እሱ ነው። ሁለተኛ ነገር ደግሞ ፕሬዝደንት ኦባማ ኢኒሽት ማድረጋቸው ይህም ፕሮግራም በጣም ላመሰግናቸው እወዳለሁ። ነገር ግን ከተሰጠን መልእክት እኛ የዛሬ እንጂ የነገ መሪዎች እንዳልሆነን ከመረዳቴ አንፃር ወደ ሀገሬ ገብቼ የማደርገው ነገር ቅድም እንደነገርኩች ነው ወጣቶችን ብቁ ዜጎች እንዲሆኑ ብቁ መሪዎች እንዲሆኑ ከታች ጀምሮ እራሳቸውን አውቀው በሁሉ መልክ ማለት ነው ራሳቸውን ብቁ አድርገው የሚያወጡበትን የተለያዩ ስልጠናዎች ለመስጠት ነው እቅድ ያለኝ እና እኔም የማምነው አካል ጉዳተኝ መሆን ከምንም ነገር አያግድም። ስለዚህ አካል ጉዳተኞችን በማንኛውም የስራ ዘርፍ ላይ፣ በማንኛውም የልማት መስክ ላይ በማሳተፍ እኩል የሆነች ሀገር፣ እኩል የሆነች አፍሪካ፣ ለሁሉም ምቹ የሆነች አፍሪካ ዓለምን ለመፍጠር በአንድ ላይ መስራት አለብን ብዬ አምናለሁ። ስለዚህ ይህንን ተግባራዊ ለማድረግ ደግሞ ከታች ጀምረን መስራት አለብን ብዬ ስለማምን ወጣቶች ላይ ለመስራት በጣም ከፍተኛ አላማ አለ። እንግዲህ ሀና በመጨረሻ እናንተ ይህንን ይህንን የተደረገላችሁን ጥሪ ተግባራዊ ለማድረግ የማህበረሰብ በተለይ ደግሞ የመንግስት እገዛ ያስፈልጋቸዋል። ምን አይነት እገዛ እንዲደረግልሽ ነው ጥሪ የምታደርጊ? ይህንን ከዚህ የቀሰምሽውን ትምህርት ተሞክሮ፣ ከዚህ የያሽውን ራዕይ እውን ሆኖ ለማየት በሀገራችን ውስጥ ለአካል ጉዳተኞች የተፈጠሩ የተለያዩ ምቹ ሁኔታዎች አሉ። የወጡ የተለያዩ ህጎች አሉ። አንዳንድ ቦታዎች ላይ የአፈጻጸም ችግር እናያለን። እነዚያን ችግሮች ለመቅረፍ ከመንግስት ጋር በቅርብ በመነጋገር የተለያዩ ድጋፎች ሉ ችግሮችን በመወያየት የግንዛቤ ማስፋፊያ ፕሮግራሞችን ለመንግስት ሰራተኞችም ሆኑ ሌሎች የግል ድርጅት ሰራተኞች ለመስጠት ከመንግስት ጋር በመተባበር አንደኛ የምፈልገው ድጋፍ ያንን ነው። የቦታም ሊሆን ይችላል፣ የገንዘብም ድጋፍ ሊሆን ይችላል። በዛ ድጋፍ እንዲደረግልን እኔም ወንኩኝ ሌሎችን እንፈልጋለን። በተጨማሪነት ደግሞ እዚህ ያየዋቸው በጣም ምቹ የሆኑ ነገሮች ናቸው። እያንዳንዱ ነገር ላይ አካል ጉዳተኞች ታስበው ነው የሚሰራው። እና በእኛም ሀገር ውስጥ ይሄ እንዲሆን እመኛለሁ። ሁሉም ነገር ላይ አካል ጉዳተኞች ምቹ በሆነ መልኩ እንዲካተቱ ስለምፈልግ ይህንን ከዚህ ያገኘሁትን እውቀት ለመንግስት ሰራተኞችም፣ ለመንግስት አብረውን ለሚሰሩ የተለያዩ ባለድርሻ አካሎች በማሳተፍ እውቀቴን በማካፈል የተሻለ ፖሊሲ እንዲወጣ የተሻለ የአተገባበር ሁኔታ እንዲኖር ጥረት አደርጋለሁ ብዬ አስባለሁ። መንግስትም በዚህም ሁኔታ ይረዳናል ብዬ ከፍተኛ እምነት አለኝ። ሀና በቀለን አመሰግናለሁ። ሌላዋ ለዛሬ የአስኳት ደግሞ ማጂ ኃይለማርያም የአእምሮ ጤና ባለሙያ ና በአዋሳ ዩኒቨርስቲ መምህር ነች። Feel them, unify us, make us feel proud. In the streets, our heads are lifting. As we lose our inhibition, celebration, it surrounds us. Every nation, all around us, singing forever young, singing songs that beneath us sung. Let's rejoice in the beautiful game. And together, at the end of the day, we all sing in I get In the beautiful game, and together at the end of the day We all say When I get older I will be stronger They'll call me freedom Just like a wave and When I get older I will be stronger They'll call me freedom Just like a wave የዘሪት ማጂ ሀይለማርያም ደበና የ28 አመት ወጣት ነች እኔህን ያህል ካልኩኝ ማጂ እስቲ ራስሽን ለአድማጮቻችን አስተዋወቂ እሺ ስሜ ማጂ ሀይለማርያም ይባላል የማንዴላ ዋሽንግተን ፌሎውሽፕ ፕሮግራም በፐብሊክ ማኔጅመንት ዘርፍ በሀዋርድ ዩኒቨርሲቲ ውስጥ ለስድስት ሳምንት ስሰለጥን ቆይቻለሁኝ ሀዋሳ ዩኒቨርሲቲ ውስጥ ሌክቸረር ነኝ አዲስ አበባ ዩኒቨርሲቲ ውስጥ በአይምሮ ጤና ኤፒዲሚዮሎጂ ፒኤችዲዬን የሰራው ነው በኢትዮጵያ ሶሲዮሎጂ ሶሻል ወርክና አንትሮፖሎጂስቶች ማህበር ውስጥ ደግሞ የጠቅላላ ጉባኤው ምክትል ፕሬዚዳንት ነኝ እና ሌሎችም ምሰራቸው አንዳንድ ስራዎች አሉ። ማንዴላ ዋሽንግተን ፌሎሺፕ ፕሮግራም ለአንቺ ሙያ በምን ረገድ ይጠቅምሻል? ፐብሊክ ማኔጅመንት ወይም የህዝብ አስተዳደር የማይገባበት ቦታ የለም። የአእምሮ ጤና አገልግሎትን ብናይ ይህንን አገልግሎት ከማቀድ ጀምሮ ከማስፈጸም ጀምሮ ያንን ደግሞ ከመገምገም እስከዛ ድረስ ይሄ ፐብሊክ ማኔጅመንት ስኪል ያስፈልጋል። አንድ ሰው ይሄንን በተለይ ደግሞ እኔ ከመጣሁበት ከኢትዮጵያ ብዙም አገልግሎቱም በሌለበት ሁኔታ ውስጥ ይሄንን አጀንዳ ይዞ ወደፊት ለመግፋት የሚያስፈልግ ስኪል ነው ብዬ አስባለሁ። ለወደፊትም እዚህ አካባቢ በተለይ ድምጻቸው ብዙ የአይምሮ መምተኞች ያው ፐብሊክ ሊም አናያቸውም፣ ድምጻቸውን ብዙ አይሰማም ለእነሱ ድምጽ ከመሆን አንጻር መስራት ለማስበው ስራ በተወሰነ መልኩ ኤክስፖሸር ሰጥቶኛል ብዬ አስባለሁ። በሀዋርድ ዩኒቨርሲቲ ያገኘሽውን ስልጠና እንዲሁም በቆይታሽ ሌሎች የሰበሰብሻቸውን ተሞክሮዎች እስኪ ዘርዘር አድርገሽ ግለጭል። ሀዋርድ ዩኒቨርሲቲ ውስጥ ስድስት ሳምንትን ያሳለፍኩት፣ በዛ ጊዜ ውስጥ በተለያዩ ዘርፎች ስልጠና ወስደናል። ለምሳሌ ስለ ፐብሊክ ፕራይቬት ፓርትነርሽፕ ሰልጥነናል። ቴክኖሎጂን ከማኔጅመንት አንጻር እንዴት መጠቀም እንደምንችል ሰልጥነናል። የኤቲክስ የስነ ምግባር ጉዳይ፣ የህዝብ አስተዳደር በሰፊው ብዙ ነገሮችን ሸፍነናል። በተለይ ከኮሚኒቲ ኢንጌጅመንት አንጻር ወጥተን ስራዎችን የሰራንባቸው አጋጣሚዎች ነበሩ። በራሳቸው ተደራጅተው ደግሞ ኮሚኒቲ ስራ የሚሰሩ ተቋማትን ሄደን ጎብኝተናል። ከነሱም ያስተዋልነው ልምድ ለኔ በተለይ ደግሞ እኔ ለምሰራበት ዘርፍ በምን መልኩ ላደርገው ይችላለሁ ብዬ እንዳስብ አድርጎኛል። በአማርኛ ተቋም ውስጥ ከነበረው ፕሮግራም በተጨማሪ ግን አብዛኛው ያገኘሁት ግሩፕ ከኔጋ ተቀራራቢ ሁላችንም ከ25 እስከ 35 እድሜ ክልል ውስጥ የነበሩ ወጣቶች ነን። በየሀገራቸው የሚሰሩት እንደኔ አይነት ማለትም ሁሉም የጀመሯቸው ነገሮች እኔም የጀመርኳቸውና ና ለወደፊት ቢሄዱልኝ ባስኬድ ብዬ ማስባቸውን ነገሮች በተለያየ ዘርፍ የጀመሩ ሰዎች ናቸውና እርስ በርስ ማስተሳሰርም ሌላኛው የፕሮግራሙ አላማ ነው። ስለዚህ በየሀገራችን የመሪነት ስራዎችን ስንሰራ ሌሎች ደግሞ በየሀገራቸው የሚሰሩ ሰዎችን ስናገኝ ስለ አፍሪካ ትልቅ እይታ ይኖረናል፣ ትስስር እንፈጥራለን። አሁን እኔ የማስባቸው የፕሮጀክት ሀሳቦች ከኬንያ ከመጡ ጓደኞች ጋር፣ ከታንዛኒያ ከመጡ ጓደኞች ጋር፣ ከጅቡቲ ከሶማሊያ ከመጡት ሰዎች ጋር እንዳወራ ምን እንደማስብ እንዴት ልሄድ እንደምችል ተመካክረናል እርስ በርስ አንዳንዶች ሌሎች ጓደኞቻችን ደግሞ ግራንት አግኝተው ፕሮጀክት ለመጀመር እየተንቀሳቀሱ ያሉ ልጆች አሉ እና ያገኘነው ልምድ ክፍል ውስጥ የተማርነው ብቻ ሳይሆን እርስ በእርስም ትስስር ፈጥሯል። ከዛ በተጨማሪ ደግሞ ከኛ ሰፋ ያለ ልምድ ያላቸውና በእድሜም የሚበልጡን ትልልቅ ሰዎችን አግኝተናል። ለምሳሌ ኮንግረስ ውማን ኬረን ባስ፣ የኮንግረስ ላይብራሪ ውስጥ ዲሲ፣ የከንቲባው ጽህፈት ቤት የአፍሪካውያን ጉዳይ አማካሪ የሆኑ ሰዎችን የዳያስፖራውን አጠቃላይ በሚመለከት በተለይ ከዳያስፖራ ሴቶች ማህበር ጋር ግንኙነት ነበረን። በምን መልኩ ለወደፊት እንዴት ተባብረን እንሰራለን ብለን ከእነሱም ጋር የተነጋገርንባቸው አጋጣሚዎች ነበሩ እና ለእኔ ይሄኛው እድል ምናልባትም አገሬ ሆነው በሆነ ጊዜ እኔ ኢትዮጵያ ሆኜ ከስንት አንዴ የሚመጡ አንዳንድ ሰዎችን በሙሉ አንድ ክፍል ውስጥ ያመጣልኝ አጋጣሚ አንድ ላይ ለማግኘት እድል ፈጥሮልሻል። በአምስት የምስራቅ አፍሪቃ ሀገሮች የአእምሮ ጤና ምርምርና ስልጠና ትብብር መመስረት መጀመር አንዱ አላማሽ እንደሆነ ነው፣ ህልምሽ ነው? እ እሱ ህልሜ ነው። አሁን በዚህ ሰዓት እኔ አዲስ አበባ ዩኒቨርሲቲ ውስጥ ነው እየተማርኩ ያለሁት ፔኤችዲን ስጨርስ መስራት ከምፈልጋቸው ነገሮች አንዱ ነው ይሄ ምንድነው ማስበው በተለይ አሁን ያለው ጋብ የሚያስተምረው አካል አለ ዩኒቨርሲቲው ህግ የሚያወጣውና ሀገሪቱ ውስጥ የተለያዩ ፖሊሲና ስትራቴጂዎችን የሚያረቀው አካል አለ ስራ የሚሰራው ደግሞ ታች የሚተገብረው ከህብረተሰቡ ጋር በየቀኑ የሚገናኘው ቡድን አለ ከህብረተሰቡ ጋር ከሚገናኘው ቡድን ጋር ደግሞ ጥናቶች የሚሰራ አካል አለ። እነዚህን ስታያቸው እርስ በርስ የተሳሰረ ነገር የላቸውም። አሁን እኛ ጋር የተበታተነ ጥረት ነው ምታዩ። ጥናቶች ይሰራሉ፣ ህጎች ይወጣሉ። የተሰሩት ጥናቶች ግን ህግ አውጪውን መረጃ ሲመግቡት አታይም። እዚህ ጋር ሰዎችን አስተምረው ዩኒቨርሲቲዎች ያስመርቃሉ፣ ሰዎች ስራ ይሰራሉ። ስራ የሚሰሩ ሰዎች ግን የገጠማቸውን መሰናክል የሚወያዩበት መድረክ የለም። ስለዚህ እነዚህን የሚያስተሳስር ፕሮጀክት መጀመር ነው አላማው። ከተወሰነ ጊዜ በኋላ የዚህ የዩናይትድ ስቴትስ ቆይታሽ ይህንን ተግባራዊ ወደ ማድረጉ ያራምደኛል ብለሽ ተስፋ ይዘሻል? እኔ አሁን ስድስት ሳምንት ስልጠና ከሰለጠን በኋላ ወደ ኢትዮጵያ የሚመለሰው ግሩፕ አለ ኢንተርንሺፕ አፍሪካ ውስጥ የሚሰራው ቡድን ፕሬዚዳንት ኦባማ ሲናገሩም ሰምተሽ ከሆነ ከአምስት መቶዎቹ መቶዎቹ ደግሞ እዚሁ ዩኤስ ውስጥ ኢንተርንሺፕ የስራ ልምድ እንዲያገኙ የተመረጡ አሉ። ከነዛ ውስጥ ነኝ። አሁን ወደ ፊላደልፊያ ሄዳለሁ። እዛ ለተጨማሪ ስድስት ሳምንት የአእምሮ ጤና ማዕከል ውስጥ ልምድ ለመቅሰም እዛ ቆያለሁ። ስለዚህ ለእኔ አሁን ሙሉ የዩኤስ ቆይታዬን አጠናቅቄ የምናገርበት ደረጃ ላይ አይደለሁኝም። እስካሁን ያለኝ የተወሰኑ ኔትወርኮች እንዲኖሩኝ ኦሬዲ አድርጎኛል። ለምሳሌ ከዚህ ፌሎሽፕ በኋላ ዓለም አቀፍ መድረኮች ላይ ወረቀቶችን ለማቅረብ እኔ አሁን ከዚህ በፊት ሀገሬ ላይ ፔፐር ሰሚት አርጌ ተመርጦ ስፖንሰር ስለማላገኝ ያልሄድኩባቸው ዓለም አቀፍ ጉባኤዎች ነበሩ። አሁን እነዛን ጉባኤዎች የመሄድ እድል ይኖረኛል የአሜሪካ መንግስት ስለሚሸፍንልኝ። አሁን ወረቀቶች ለማቅረብ ጥናቶች ለማቅረብ ነው የምሄደው። በምሄድባቸው አጋጣሚዎች ግን ስለማስበው ነገር ለወደፊት ቢሆን ብዬ የምመኘው ተለያዩ ለማገኛቸው በእኔ ሙያ አካባቢ ላሉ ሰዎች እየተወያየ ሁኝ ነው። ስለዚህ ይሄ ሲዘን ለእኔ እንዴት ላድረግ እንዴት ይሻላል፣ እንዲህ እያሰብኩ ነው እስኪ ልጻፈው ብዬ እያወራሁኝ ና ከሌሎች ሰዎች ጋር ገና እንዴት ፓርትነር እንደማድረግ የማስብበት ጊዜ ነው ከጊዜ ጋር የፕሬዚደንት ባራክ ኦባማን ንግግር ሰብስበዋችሁ ያደረጉትን በአጠቃላይ እንዴት አየሽ? ይሄ ፕሮግራም የፕሬዚደንት ባራክ ኦባማ በግላቸው ከልባቸው አስበው የጀመሩት ፕሮግራም ነው። የተለያዩ ሀገራት ከአፍሪካ መሪዎች ጋር ከዚህ በፊት ኢንጌጅ የሚያደርጉበት የራሳቸው መንገድ ነበረ፣ ከነሱ ጋር የሚሰሩበት። ይሄኛው ግሩፕ አሁን እኔ ለምሰራው ስራ መሪ ነኝ ባለሁበት ቦታ ላይ ብዬ አስባለሁኝ ና ፕሬዚደንቱ እኛን ጠርተውን የአፍሪካ መሪዎች ናችሁ ነው ያሉን። የአፍሪካ ተስፋ እኛ እጅ ላይ ነው። የእኛ ጀኔሬሽን ነው አፍሪካን ወዴት ትሄዳለች የሚለውን ውስጥ የእኛ ትውልድ ነው የአፍሪካን የወደፊት እጣ ፈንታ የሚወስነው። እና ከዚህ አንጻር የተለያዩ የሚያሳስቧቸውን ጉዳዮች ለምሳሌ ይሄ የሃይማኖት አክራሪነትን በተመለከተ ከሰላም ጋር ያለውን ጉዳይ፣ የሴቶች እኩልነት፣ የሰብአዊ መብት ጉዳዮች እንዲሁም የወጣቶች ተሳትፎ የተለመደው ደግሞ ይሄ የአሜሪካና የአፍሪካ መንግስታት ግንኙነት እና ከዚህ በኋላ በሚቀጥለው ግንኙነቱ እንዴት ሆኖ መቀጠል አለበት ሁሌ የሚረዳ ቡድን ከውጭ እየመጣ ነው። ወይስ ከእኛም ሊማር ከእኛም ልምድ ሊቀስም የሚመጣ ተባባሪ አካል ነው የሚመጣው ከሚለው አንጻር በጣም ሰፋ ያለና ደስ የሚል ንግግር ነበር ያደረጉት ፕሬዚዳንቱ። ማጂ ወደ ግል ህይወትሽ ልምጣ። ና የት ነው ያደግሽው? የተወለድሽው ይቅደም። የተወለድኩት ደቡብ ክልል ውስጥ ዳውሮ ዞን እዛን። የተወለድኩት ቤተሰቦቼ በጣም እኔ ልጅ ያለሁኝ ይንቀሳቀሱ ስለነበረ ብዙ ይዞሩ ስለነበር አርባ ምንጭ ተምሬያለሁኝ እስከ ሰባተኛ ክፍል፣ ወላይታ ሶዶ፣ ከዛ ዳውሮ፣ ከዛ አዋሳ፣ አዲስ አበባ ዩኒቨርሲቲ እስክ ገባ ባለው ጊዜ ውስጥ እንግዲህ እነዚህ ቦታዎች ውስጥ ነበርኩኝ። ከተመረቅኩ በኋላ የኢትዮጵያን ሁሉን ክፍል ሄጃለሁ ማለት የምችልበት ደረጃ ላይ እስክደርስ ደስ ሄጃለሁ ሐረር ሄዳለሁኝ እስከ ባቢሌ ድረስ በዛ መስመር ሄዳለሁ። ወደዚህ ወደ አእምሮ ጤና ወደ አእምሮ ሕክምና ትምህርት ያዘነበርሽበት ምክንያት አለ? አዎ፣ እኔ ሶሻል ወርክ ስማር ሶሻል ወርክ ትምህርት ቤት ውስጥ አዲስ አበባ ዩኒቨርሲቲ ሄደን መስሪያ ቤቶች ውስጥ ፊልድ እንድንሰራ የሚጠይቅ ኮርስ ነበረን እና የተለያዩ ቦታዎች ሄደን ሰርተናል። እኔ ከወጣት ጥፋተኞች ታድቶ ተቋም ጋር ሰርቻለሁ። የህጻናት ችሎት ላይ ፍርድ ቤት ውስጥ ሶሻል ወርከር ሆኜ ለሁለት ወር ልምድ እንድቀሰም እዛ ሰርቻለሁ። ከዛ በኋላ አማኑኤል ሆስፒታል ውስጥ ደግሞ ሶሻል ወርከር ሆነን እንድንሰራ እኔና ሌሎች ሶስት ጓደኞች ተመድበን ለአንድ ኮርስ ማሟያ ሰራን እና ከዛ ተመረቅኩኝ። እዛ አማኑኤል እያለሁኝ ገፈርሳ ያለውን የማገገሚያ ማዕከል ሄጄ የማይበት አጋጣሚ ነበረኝ። ከጓደኞቻችን ጋር ሄደን ጎብኝተነው ነበር እና ሰዎቹ የሚኖሩበት ሁኔታ በጣም ያሳዝን ነበረ። የአእምሮ ገፈርሳ ያለው ማዕከል በተለይ ድሮ በደርግ ጊዜ ካልተሳሳትኩኝ የዛሬ ሰላሳ ዓመት የአገራችንን የሚጎበኝ እንግዳ ነበር እና ለዛ ጉብኝት የአእምሮ መምተኞች መንገድ ላይ ሲታዩ ደስ ስለማይሉ ሰብሰብ አድርገዋቸው ወደ አንድ ራቅ ወዳለ ቦታ ወስደው የአእምሮ መምተኞችን ብቻም ሳይሆን በልመና የሚተዳደሩ ሌሎች ዝቅተኛ አይድ የኑሮ ደረጃ ላይ ያሉ ጎዳና ላይ ያሉ ተዳዳሪዎች በሙሉ የተሰበሰቡበትና እዛ ይጣሉበት አይነት ሁኔታ ነበረ። በዛ ጊዜ እና ማዕከሉ ከ ሰላሳ አመት በኋላ እኛ ሄደን ኦልሞስት ከ ሰላሳ አመት በኋላ ሄደን ያየነው ጊዜ እኔና ጓደኞቼ በጣም ያሳዝን ነበረ። አሁን በቅርብ ያለውን ለውጥ አላየሁኝም ከዛ ጊዜ በኋላ ግን ያኔ ሄጄ ባየሁበት ጊዜ በጣም አሳሰበኝና እኔ ምን ማድረግ እችላለሁ ብዬ እንዳስብ አረገኝ። በተለይ ደግሞ ያው ብዙ ሰው ወይም ብዙ ችግር ችግሩ ለራሱ ይናገራል። ስለ ራሱ የሚናገር ብዙ ችግር አለ። የአእምሮ መምተኛ ችግር ግን ስለ ራሱ በግልጽ የሚናገር ችግር አይደለም። ብዙ ጊዜ ተደብቆ ወደኋላ የተጣለ አይነት ችግር ነው። ልክ መንግስት በሀገር ደረጃ እዛ እንደደበቅ ናቸው። ቤተሰብን በቤተሰብ ደረጃ ይደብቃል ይህንን ችግርና በዚህ ችግር ውስጥ እኔ የራሴን ያክል ትንሽዬም ነገር ብትሆን ማበርከት አለብኝ ብዬ ከማሰብ ነው እንግዲህ ፒኤችዲ ከሶሻል ወርክ ወደ የአይምሮ ጤና ኤፒዲሚዮሎጂ እንድገባ ወደዛ ፕሮግራም እንዲሄድም ያደረገኝ ይሄ ኢንትረስት ነው። ለራሳቸው መናገር ለማይችሉ ሰዎች መናገር፣ ድምጻቸው ማይሰማ ሰዎች ድምጻቸው እንዲሰማ ማድረግ፣ እነሱ በሚቆሙበት ቦታ ራሳቸው እንዲቆሙ መርዳት፣ አብረው መቆም ባይችሉ አብረሻቸው መቆም የሶሻል ወርከር ግዴታም ስለሆነ ከዛ አንጻር ነው እንግዲህ ወደዚህ እየመጣሁት ማጂ ካንቺ ሙያ ካንቺ ስራ ትንሽ ወጣ ብዬ ልጠይቅሽ መልካም ፈቃድሽ ከሆነ እንግዲህ፣ አንቺ የ28 ዓመት ወጣት ነሽ። የገጠር ከተማ ነች ዳውሮ፣ እና ትልቅ ራዕይ ይዘሽ የተቻለኝን እቀርፋለሁ ብለሽ እየተንቀሳቀሽ ያለሽ ልጅ ነሽ። በሌላ በኩል ወጣት ሴቶች ለብዙ ነገር ተጋልጠው ያሉበታል። ለዚህ ደግሞ ተጋልጬ አልኖርም የሚሉ ደግሞ ሌላ ድንበር አሻግረው እያዩ የብዙ መከራ ባህር ባህርም የሚበላቸው አሉ፣ ተደፍረው ተገለው የሚቀሩ አሉ። ምንድን ነው የምታያቸው አሁን እንቅስቃሴዎች? የሚጀመሩት በተስፋ ነው። ሰዎች ላዩት ነገር ለደረሰባቸው ወይም ላጋጠማቸው ችግር ከዛ ችግር እንዴት መውጣት አለብኝ ብለው የሚያደርጉት የጥንካሬ መገለጫ ነው እንጂ ያ እንቅስቃሴ ኢንጀስቲሱን በቀጥታ ለመቋቋም ያለ ምላሽ አይደለም። ይሄንን ሁኔታ ቀይረዋለሁ በሚል ተስፋ እና ተስፋ ነው። አሁን ባህር ተሻግረው ሄደው ይሳካልኛል ብለው በማሰብ በመንገድ ላይ ባህር የበላቸው ሰዎች ያንን የደረሰባቸውን ለማለፍ የሚያደርጉት ተስፋ ነው እና ምን አስባለሁኝ ተስፋ ካለ ያለበትን ሁኔታ ይቀይረዋል ብዬ አስባለሁ። እኔ የተወለድኩበት አካባቢ፣ ያደግኩበት አካባቢ ገሌ ነው የኔ ሞዴል ወይም እንደ ገሌ ብሆን ብዬ ማስበው ሰው በሕይወቴ ውስጥ አልነበረኝም ከቤተሰቦች ውጭ እና ነገር ግን ሁልጊዜም ተስፋ ነበረኝ። እዚህ ፕሮግራም ላይ ለመምጣት ሳመለክት ተስፋ ነበረኝ። አዲስ አበባ ዩኒቨርሲቲ ለመግባት ያኔ በአስራ ሰባት አመቴ ስወስን ተስፋ ነበረኝ። ማለት ተስፋ ነው ሰውን የሚያስኬደው፣ ተስፋ ነው አንድን ነገር እንድንቀይር የሚያደርገውና እኔ በሀገራቸው ተስፋ ከቆረጡ ሰዎች አይደለሁኝም። መቀየር ይቻላል ቀስ በቀስ ብዬ አስባለሁኝና ሙሉ በሙሉ ውጪ ለመሄድ ብዙ መስዋዕትነት የሚከፍለውን ቡድን ተስፋ አለ ማለት እፈልጋለሁ። ያለው የማህበራዊ አለመስተካከል ወይም የማህበራዊ ደህንነት ሶሻል ፕሮቴክሽን ስርአቱ ጠንካራ አለመሆን ብዙዎቹን ወጣቶች ተንከባካቢዎች አድርጓቸዋል፣ ጧሪዎች አድርጓቸዋል። መንግስት ስለማይጦር ሰዎች ለራሳቸው የሚያስቀምጡት ነገር በሀገርም ደረጃ ስለሌለ ብዙዎቻችን የቤተሰቦቻችን ኃላፊነት ያለብን ሰዎች ነን እና ተስፋ አለ ማለት እፈልጋለሁኝ። አሁን በአንድ ሌላና ይሆን እንችላለን፣ ግን ተስፋ ማድረግ አይከፋም። እና ተስፋ አለ ብል ነው የሚሻለው። የአራያኔ ሞዴል ነገር አንስተሻል። እናትና አባትሽ አራያዎች ነበሩ። አባቴ የህግ ባለሙያ ነው። አሁን እኔ ስወለድ መምህር ነበረ። እኔ ከተወለድኩ በኋላ ህግ ተማረ። ከዛ በኋላ ሁል ጊዜ በእኔ የሚያምን ሰው ነው አባቴ። እናቴ ትምህርት ቤት የገባችው አባቴን አግብታው ነው አሁን አንድ የመንግስት መስሪያ ቤት ውስጥ ትሰራለች። የሰው ሀብት አስተዳደር አካባቢ ነው ስልጠናዋ፣ ትምህርቷ እና ምን አስባለሁኝ። እነሱም ሞዴል የሚያደርጉት ሰው በህይወታቸው ያልነበራቸው ሰዎች ናቸው። ለእኔ ግን የጥንካሬ ተምሳሌት ሆነውኛል። አሁን ታናናሽ እህቶችና ወንድም አለ። እነሱ የሚያዩት ሰው በተወሰነ መልኩ ከእነሱ ጋር መመካከር የሚችል ሰው በቤታችን ኖ አላቸው ብዬ አስባለሁኝ እና ሞዴል የማግኘት ችግር ብዙዎቻችን ጋር አለ። በተለይ አሁን ትሰሚያለሽ አንድ ሰሞን እንትና ነው የኔ ሮል ሞዴል ይሉሽ ና ከቲንሽ ጊዜ አይ ትችዋለሁ እንትና ነው የኔ ሞዴል የሆነ ጊዜ አንድ ጓደኛችን ሮል ሞዴል ብላ የምታወራው ሰው ነበራት። ኦኬ አገኘ ነው ና ሞዴል ሽን አገኘ ነው ስንል የትኛውን ያለች እና የተለያዩ አሏት? አዎ የተለያዩ ሰዎች አሏት እና ከዚህም ከዛ ምናምን የእንትናን ይሄኛውን አስፔክት የገሌን ደግሞ ይሄኛውን ኳሊቲ ወስጄ ሞዴሌ ነው ብዬ ከምሰራ እኔ ለራሴ በኔ ውስጥ የመፈልጋቸውን ነገሮች ባሳድግ እኔን መሆን የሚፈልጉት አላናሽቶች እኔን በቀጥታ ባይሆኑ እኔ የሄድኩበት መንገድ የሚያስደስታቸውና እኔ በሄድኩበት መንገድ በሄዱ ልመክራቸው የምችላቸው ሰዎች አሉኝ። ሀዋሳ ዩኒቨርሲቲ ውስጥ ማስተምራቸው ልጆች የሚያዩት ሰው አላቸው። የኢትዮጵያ ሶሲዮሎጂ ሶሻል ወርክ አንትሮፖሎጂ ማህበር ውስጥ አብሬያቸው የምሰራቸው ሰዎች፣ በወጣትነቴ አምነዊ ነው ለዚህ ፖዚሽን የመረጡኝና የማየው ሰው አለ። አብሬያቸው የምሰራቸው ሰዎች አሁን በእኔ ደረጃ አሉ። ከኔ ደግሞ መማር የሚፈልጉ ሰዎች በዙሪያ ያሉ እና ከዛ አንጻር ነው ስለ ሞዴልነት እና ቤተሰቦችም ቅድም ሜንሽን ያረኳቸው። በትርፍ ጊዜሽ ምንድን ነው ምታደርጊ? አሁን ትርፍ ጊዜ የለኝም እውነቱን ለመናገር። አዎ ምንም ትርፍ ጊዜ የለኝም። በዚህ ሰአት በህይወቴ ለመጀመሪያ ጊዜ ነው ከኮምፒውተር ይርቅ የአሜሪካ የቆየሁት። ብዙ አድካሚ ቀን ስለሚኖረኝ እየሰራሁ አይደለም። በተየ ፒኤችዲ ተማሪ መሆን ምንም ጊዜ አይሰጥም። ጊዜ የሚባል ነገር ተርፎኝ አያውቅም ቆይቷል። እሺ፣ ማጂ ኃይለማርያም ደበና በጣም አድርጌ አመሰግናለሁ። መልካም እድል። አመሰግናለሁ በጣም በጣም አመሰግናለሁ። ለዛሬ ያለን መስተዋት ፕሮግራም በዚሁ ይጠናቀቃል። አድማጮች አስተያየቶቻችሁ ሀይል ላዩን በነጻው የአስተያየት መቀበያ ስልካችን በ2022059942 የውስጥ መስመር 14 ደውሉልን። በኢሜል ደግሞ ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩት ይደርሰናል። ማጠቃለያ ዜና አሰምተን እስከምንሰናበት በዚህ ሙዚቃ እንቆይ።

የማጠቃለያ ዜና ላሰማችሁ። ክቡራትና ክቡራን አድማጮች የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ትናንትናና ዛሬ ያካሄደውን ልዩና አስቸኳይ ሲል የጠራውን ጉባኤውን ዛሬ አጠናቀቀ። መድረክ ጉባኤውን ሲያጠናቅቅ ካወጣው ባለ 13 ነጥብ የአቋም መግለጫ የግንቦት 16ቱን ምርጫ ውጤት እንደማይቀበል፣ ፕሬዚደንት ባራክ ኦባማ ኢትዮጵያን በጎበኙበት ጊዜ ኢህአደግ በዲሞክራሲያዊ ምርጫ ስልጣን ላይ እንዳለ መናገራቸው ቅር ያሰኘው መሆኑን የሙስሊሙ ህብረተሰብ መፍትሄ አፈላላጊ ኮሚቴ አባላ ምናልባት ላይ የተላለፈው ፍርድ ፍትሐዊ አይደለም ብሎ እንደሚያምን ጠቅሷል። ዝርዝሩ በነገው ምሽት ይቀርባል። የኢራኑ የበላይ መሪ አያቶላ አሊ ካሜኒ ባወጡት የትዊተር መልእክት ላይ የዩናይትድ ስቴትስ ፕሬዚደንት ራሳቸው ላይ ሽጉጥ ደግነው የማሳየታቸውን ቁም ነገር ፕሬዚደንት ኦባማ ዛሬ ሲኤንኤን ከሚባለው የዜና አውታር ጋር ባደረጉት ቃለ ምልልስ አጣጥለዋል። ሀያላን ለስላቅ መልስ አይሰጡም፣ ይልቅ ብሔራዊ ደህንነታችንን የአጋሮቻችንንና የወዳጆቻችንን ደህንነት ማስጠበቅ የምንችለው እንዴት ነው? በሚል ሀሳብ ላይ ነው የምናተኩረው ብለዋል። ክቡራትና ና ክቡራን አድማጮች ዜናው በዚሁ አበቃ። ዜናውን ያሰማዋችሁ ሰሎሞን አባተንኝ፣ ጀስቲን ቱዋይት የቴክኒክ መሐንዲሱ አብሮኛ ምሽተዋል። ጤና ይስጥልኝ ደናምሽሁ። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ አስራ ዘጠኝ በ ሀያ ሁለት ና በ ሀያ አምስት ሜትር ባንድ ዋሽንግተን ዲሲ ከሚገኘው ስቱዲዮ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ ሰኞ በልዩ ፕሮግራም ከምሽቱ በአንድ ሰዓት በመደበኛው ደግሞ በ ሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጅ ይታየነኝ ፕሮግራሙን የመራልን ንጉሱ ታምሬ ደህና ደሩ